አዎ ወቅታዊውን የኢትዮጵያ የፖለቲካ ጉዳይ ይመለከታል። ክርክሩም ወይም ውይይቱም በትናንቱ አርብ በእሰጥ አገባ የተጀመረ ነው። ሰሞነኛውን የአገሪቱን የፖለቲካ ትኩሳት ለመለካትና በአጠቃላይም የሀገሪቱን ቀጣይ እጣዎች ለመቃኘት የሚጥር ክርክር ነው። አገሪቱ ለገባችበት ቀውስና ለሕዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሠረታዊ ናቸው ባሏቸው ጭብጦች ዙሪያ ያዋዩናል እንግዶቻችን አቶ ያሬድ ጥበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንት ቅንብሩ እልባት ያደረገበትን ያስታውስና ከዚያ ይነሳል። ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሀሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሀሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎች ኑ። የተለያየ ሀሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት እያላችሁ ነውና እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታደርጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉ እና የጋራ ሊሆኑ የሚችሉት ሀሳቦች የትኞቹ የሆኑ? አቶ ያሬድ፣ የጋራ መፍትሄ ሀሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳሰር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ሕዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር የሚመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ተባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄም ምን ማለቴ ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች፣ የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይሄንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ፣ ፕሬዚደንት ሙላቱ ነው ስማቸው፣ ልክ ነው፣ ሙላቱ ተሾመ ለሳቸው እነዚህ እነዚህ የፖለቲካ እስረኞች ዶክተር መራራ ጉድና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች መቶ የሚሆኑ ሁለት መቶ የእነሱን ስም በማቅረብ እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ የያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስረን እሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን። እና ጥገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመፃዊ የሆነ ለውጥ መምጣት አለበት ብዬ አላስብም። እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው። መልካም የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉትን መንገድ አስመልክቶ ነበር ቀደም ብዬ ጥያቄ የወረወርኩት። ዶክተር ዳንኤል አሁን በክርክራችን ላይ እንደተገነዘብ ነው ሁለት የፖለቲካ አቅጣጫዎች ነው ከአቶ ያሬት ግግር የጠቅሰምኩት፣ ዜግነትና ማንነት ማንነትን እያበረድን ዜግነትን ደግሞ እያጎላን ይሂድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው ስለዚህ የነጻነት ጉዳይ የኢኮኖሚ ነጻነት፣ የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት፣ የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ እዚህ መሃል ምንም ነገር የለም። ዜግነትና ማንነት ብለው በሚፋተጉ ክፍሎች ምንም ነገር ሊመጣ አይችልም። መልካም ከአቶ ያሬድ ጋር ያላችሁ የሀሳብ ልዩነት እንዳለ ሆኖ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏቸው አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሀሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናደረግ አንችልምና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለሀገር ሁሉና ሊያሰጋ የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያን እናድን በሚለው ጽሑፎ እንደተመለከተው ሊያግባቡ የሚችሉ የሚመስሎትን እርስዎ የሚያመነጫቸውን ሀሳቦች እንውሰድ። የትኞቹ ሀሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሎታል? በአጭሩ ሌላ የመጨረሻ ጥያቄ እወረውራለሁ ለሁለታቸውም ቅድም፣ በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነትን ለምዶታል፣ ወደ ኋላ ሊል አይችልም። እንደዚህ አይነት አስተያየት በፍጹም አገሪቷን አያድንም። ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም። ማንነት ዜግነትን ይቃወማል ስለዚህ አንድ የፖለቲካ ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም አከፋፈሉ ራሱ ዘጠኝ አገሮች አሉ ኢትዮጵያ ውስጥ አገሮች ናቸው እነዚህ ለምን ተደረገ ይሄ ትክክል አይደለም እዚህ ላይ ምንም አስታራቂ ነገር የለም ይሄ መነሳት አለበት ወደ ቀድሞ ክፍለ እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮት በሰላም የሚኖርበት ነጻ ኢኮኖሚ፣ የገበያ ኢኮኖሚ ነው። ይህንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይህንን የምልበት ምክንያት አለ። በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሀሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት። ብዙ ጦርነት ነበር። እስከ ዛሬ ድረስ እናያለን። በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አልለቀቅም። ነገር ግን ጠንካራ ሰዎች ተነስተው ይህ ነገር ትክክል አይደለም ብለው ነው ይህ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል ሽሩሩ ብለን ልናስታርቅ አንችልም። እዚህ ላይ ነው ልዩነቴ። መልካም የወሰዷቸውን በማግባባት ቀደም ብለው ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳና የመጨረሻውን ጥያቄ ላስከትል። መጨረሻ ጥያቄ በፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ። ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናቅበት ሀገር እኮ ነው። የፖሊስ ጭካኔ በፊት ለፊት በገሀድ በቀትር በጥቁሮች ላይ በሚካሄድበት ሀገር ላይ የእነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አድርጎ ማየት ስህተት ነው፣ አሜሪካንን እንደ ነጻነት ሀገር አድርጎ ማቅረቡ። ዶክተር ዳንኤል አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የጠነከሩ ሰዎች ሁል ጊዜ ይነሳሉ። ውጤቱ የት እንደሚገኝ አይታወቅም፣ ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትን እና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው፣ ወደ ባህሉ ሲመለስ ነው፣ ወደ ነበረበት ታሪክ ጉዞ ሲመለስ ነው ነው የኔ አባባል እንጂ አሜሪካን መንግስት ሰማያት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም አገር የተሻለ ነው። ለዚህ ነው እዚህ የምንኖረው። አመሰግናለሁ። መልካም የክርክር ሀሳቦች ሊቀጥሉ ይችላሉ። የማግባቢያው ሀሳብ የተወሰነ መንገድ የሚወስዳቸው ይመስለኛል። በቀሩት ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርስዎ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ልንወስድ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሀሳቦች ውስጥ መጭመቄ ነው ያስማማን ይችላል። አዎ ጥሩ ነው። መልካም የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች፣ አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች እስማማሉ እናንተን ጨምሮ። ነገር ግን አመራሩ፣ ኢትዮጵያን እያስተዳደረ ያለው ገዢ ኃይል ራሱም ያመናቸው ብዙ ጊዜያት አሉ አመራር ውስጥ ችግር መኖሩን አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም የአመራር ድክመት ኢህአዴግም ያምነዋልና ከዛ አልፎ ግን ወደ የት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ? አቶ ያሬድ በርሶ ልጀምር። ዶክተር ዳንኤል ጨርሳለሁ። የፖለቲካ አመራር ድቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ የሚታየው ግን በህዝባዊ ወያኔ ሀርነት ትግራይ ውስጥ ነው። በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል። የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያዩታል። ነገር ግን መለስ ያደርግ እንደነበረ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም፣ ህዝባዊ ወያኔ ህርነት ውስጥ። በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በብአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከሁለት ሺ አምስት በፈረንጆች አቆጣጠር ወይም በሺ ዘጠኝ መቶ ዘጠና ሰባት በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ሀርነት ትግራይም ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው? ለምን ተሸነፍን? ብለው ሲያነሱ ሁለት ነገር የታያቸው አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው እና ነፍጠኛው ልጅ ልጆች ምናምን ናቸው እንድንሸነፍ ምክንያት የሆኑን ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ የከተሞቹን ማህበራዊ ይዞታ መለወጥ፣ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በዘጠና ሰባቱ ምርጫ ወቅት ኢህአዴግ ሰባት መቶ ሺህ አባላት ነው የነበሩት እና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫ ውስጥ የገቡት። በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትንና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የእነዚህ ኃይሎች መግባት አዲስ ሀሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ እኔ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት ሀያ አምስት ዓመታት አሁን ደግሞ ኦህዴድ ይህን ለማድረግ አቅም አለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራ የሚያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ የሚል ተስፋ አደርጋለሁኝ። እንድ ዶክተር ካነሱት ሕወሓት ነው ለውጥ ሊያመጣ የሚችለው ምክንያቱም ችግሩንም የፈጠረው እሱ ስለሆነ፣ ለዚህም ምክንያቱ በደህንነቱና ሰራዊቱ ውስጥ ያለ የበላይነት ብለዋል። ልክ ነው። ህወሀት በሰራዊቱ ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት የመስመር መኮንኖች ናቸው። በዚህ ደረጃ ከበአዴን ብቻ ከአምስት መቶ በላይ ኮሎኔሎች፣ ተራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ። ሰማኒያ ሁለት በመቶ ሰራዊቱ ትግራይ ያልሆነ ሰራዊት ነውና የወያኔ ነው ማለት ተገቢ አይመስለኝም። ጀኔራሎቹም በማየት መልካም። ዶክተር ዳንኤል ቀደም ብሎ አቶ ያሬድ እርሶ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትን ባጭሩ መመለስ ይችላሉ? ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ የአመራር ድቀት ብለውታል ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት አመታት ሲያነሳ ተስተውሏል ግን ይሄ ድክመት ወይም የአመራር ድቀቱ ኢትዮጵያ ወደ የት ትሄድ ወይም ደግሞ እቺን አገር ወደ የት እንደሚወስዳት በሚታወቅ መንገድ ላይ እየወሰዳት ነው ወይ ባጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ ለእርሶ አዎ ገዢው ክፍል ስህተቶች አሉኝ ብለዋል እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው። የዚህ መሰረት። ስለዚህ ያንን ጎዳና መልቀቅ አለባቸው ነው የእኔ አስተያየት። ይሄንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደጀመርከው ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበርና ያንን አስተሳሰብ መግፋት አለባቸው። አሁን ቅድም እንደገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም በኢኮኖሚ የእኔ ትምህርት ኢኮኖሚ ነው፣ በጂኦግራፊ በታሪክ እውነትን በሳይንሳዊ መንገድ አቅርበው ህዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል። ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ፣ ይሄንን አስቀድሞ ካላየ በዚህ ሀገርም የምንኖር ኢትዮጵያም ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን የያዝነው መንገድ ይቀጥል ብሎ መቆየት አደገኛ ነው ነው የምለው፣ በበኩሌ። አመሰግናለሁ። መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው ዶክተር ዳንኤል አንድ ሀገር የሚመራበትን ጎዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢህአዴግ ረአይ የሚለውን ወይም ደግሞ የመሪዎቹ ረአይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ ዓመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር አገሪቱን ወዴት አቅጣጫ እየመራ እንደሆነ ያውቃሉ የሚለው ነው ከፊት ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ? በጣም ጥሩ ጥያቄ ነው። አያውቅም ባይ ነኝ። አያውቅም፣ ምክንያቱም የሚከተሉት ጎዳና፣ ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቼዋለሁ የጻፉትን የተሳሳተ ጎዳና ነው። ለምንድን ነው እንደሱ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና አልነበራቸው። እንዲህ ነው የምናደርገው አገሪቷን። በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው የመጣው? እዛ ውስጥ አልሄድም። ሌሎች የውጭ ሀይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም እና እውቀቱን እናካፍላችሁ ነው የምንለው። ስልጣኑን እንውሰድ አይደለም። እኛ የኢትዮጵያ ተማሪዎች፣ የኢትዮጵያ ተማሪዎች ስልህ ኢትዮጵያን ያጠናን በልዩ ልዩ ሙያ እናንተንም ያድናል፣ ህዝቡንም ያድናል ነው የጻፍነው። ጽሁፍ አለ እናካፍላችሁ። አመሰግናለሁ። መልካም። አቶ ያሬድ መጨረሻ ቃል የመጨረሻ ቃል ዶክተር ዳንኤል፣ በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል። እኔ እና ዶክተር ዳንኤል የምንለያይባቸው መሰረታዊ ጉዳይ፣ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድን ነው? ያስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ። ግን የገዢው ሀይል የያዘውን አይዲዮሎጂና እምነት የያዘው ለአገዛዙ የሚጠቅመውና ከመጣበት ከደገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው ያሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻፉ ጽሁፎች ቢሰጡትና ቢያነብ ሀሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትም ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው ለኔ ከዚህ አኳያ አሁን በተግበብ ያለው ሀቅ ምንድን ነው? ይሄንን ሀቅ የኢትዮጵያን ሕዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናስኪደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ የፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች ኢትዮጵያ ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው ማስበው ልዩነቶቻችን የሚመነጩት ፖለቲካን የምናይበት አይን ራሱ ይመስለኛል። መልካም ልዩነቶቹ አሉ፣ ይቀጥላሉ። ነገር ግን ልዩነቶቹም እያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችሁን ሀሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች፣ ደጋግሜ እንዳልኩት በወንድምና በእህት መካከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የሀገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሰረታዊ ዓላማም የሆነው ተነጋገሩ፣ አድማጮቻችን። አቶ ያሬድ ጥበቡ፣ ዶክተር ዳንኤል ተፈራ፣ የአገር ጉዳይ ተረኛ እንግዶቻችን፣ ለጊዜያችሁ፣ ለወረወራችኋቸው የሚያወያዩ ሀሳቦችም አመሰግናለሁ። በሌላ ፕሮግራም መልስ እንደምናገኛችሁ ተስፋ አድርጋለሁ። ጊዜ ስጥልኝ ጊዜ ስጥልኝ ለምለት ሰጥታ ብድል አመሰግናለን።